ወደ ተከታዩ የመጽሔት ዘገባ እናልፋለን። የቢሾፍቱ መሰናዶ ትምህርት ቤት ተማሪዎች ትናንትና ዛሬ የተቃውሞ ሰልፍ ለማድረግ ሙከራ ማድረጋቸውንና በፖሊስ መደብደባቸውን ተማሪዎችና ነዋሪዎች ገልጸዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ሶራ ሀለኬ ያጠናቀረው ዘገባ አለ ጽዮን ግርማ ታቀርበዋለች። በከተማይቱ የሚገኙ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች ሰሞኑን በየትምህርት ትምህርት ቤታቸው ቅጥር ግቢ ውስጥ ተቃውሞ ሲያሰሙ እንደነበር የተናገሩት የአይን ማኞች ከሀምሳ በላይ ተማሪዎች መታሰራቸውን ገልጸዋል። መረጃውን ለአሜሪካ ድምጽ ያደረሰን አንድ የአይንማኝ ስለነበረው ተቃውሞ ሲናገር ቀደም ሲል የታሰሩ ተማሪዎችና መምህራን እንዲፈቱ የሚጠይቁ ድምጾችን እያሰሙ ተቃውሞ ሲያቀርቡ እንደነበር ተናግሯል። ተመጋላ ፖሊሲ በረቶታ በራስ አባላለሁ የቢሾፍቱ መሰናዶ ትምህርት ቤት ተማሪዎች የተቃውሞ ሰልፍ ባደረጉበት ጊዜ ፌዴራል ፖሊስ ገብቶ ብዙ ተማሪዎችን ደብድቦ ወደ እስር ቤት ወስዷቸዋል። ትናንትም እዚሁ ትምህርት ቤት ውስጥ ሰልፍ ነበር። አምስት ሴትና ሰባት ወንድ ተማሪዎች ታስረዋል። በከተማው ሰሞኑን ስለተፈጠረው ሁኔታ አንድ ሌላ የአይን እማኝ ሲናገር ተማሪዎቹ በተቃውሞ ያነሷቸው ጥያቄዎች ግልጽ ነበሩ ይላል። ቢሾፍቱ ከተማና አካባቢው ሰሞኑና አሁንም የተማሪ ተቃውሞ ቀጥሎ ብሏል። ካለፈው ሳምንት ጀምሮ ቢሾፍቱ ዲባዩ አንደኛ ደረጃ ትምህርት ቤት ዝግ ንዝግ ነበር። ቦሌ አንደኛ ደረጃ ትምህርት ቤት፣ ቢሾፍቱ ሁለተኛ ደረጃ ትምህርት ቤት፣ ቢሾፍቱ መሰናዶ ትምህርት ቤት፣ እነኚህና ሌሎቹ ተቃውሞ አስቶ ነበር። የተማሪዎቹ ትምህርት ቤትም ትምህርት የማማርና ማስተማር ሂደትም ለጊዜ ተቋርጧል። የተማሪዎቹ ጥያቄ ለምሳሌ ከባኞ ትምህርት ቤት ብነሳለ እኛ ውሃ የለንም፣ ማብራት የለንም፣ መንገድ የለንም። ከዚህ ካልሲየም ካርቦኔት የሚባል ማዕድን ነበር። ያ ማዕድን ይዞ ጭኖ የሚሄዱት አዋራ አንስቶ አርሶ አደሩ ማሳ ላይ ኃይለኛ አዋራ ስለሚነሳ የእርሻ ጊዜ በጣም ኃይለኛ ችግር ስለሚፈጥር ይሄ ነገር ይቆምልን፣ መንገድ ይሰራልን፣ ማብራት ይግባልን ውሃም ይግባልን ብሎ ነው ጠየቁት። ውሃን በዋነኝነት ይሄን ነበረ ተቃውሞ። ወደ ወደ ቢሾፍቱ ሁለተኛ ደረጃ ትምህርት ቤት፣ ወደ መሰናዶ ትምህርት ቤት፣ ወደ ቦሌ አንደኛ ደረጃ ትምህርት ቤት ተስፋፍቶ ነበረ። የነኝ ተማሪዎችም የታሰሩት ተማሪዎች ይውጡልን የሚሉ ነበረ። ብዙዎቹ ታስሯል፣ ብዙዎቹ ደግሞ ተደብድበዋል፣ ብዙዎቹ ደግሞ ፈርቶ ከትምህርት ቤት ቀርጧል። ብዙ ተማሪ የታሰሩበት ቦታ ቀበሌ አምስት የሚባል የቦሌ ስጫማ ነበረ እዛ ነው የታሳዩት። ብዙዎቹ ማን ማምራንም አሉ ከአዳ ወረዳም የመጡ ወረዳም ከጨለባ ትምህርት ቤት ከድሬ ትምህርት ቤት ከተለያዩ ትምህርት ቤት እንግዲህ ከተለያዩ ቦታ ነው መጥቶ እዛ የታሰሩት እስር ቤት ነው የሚገኙ። በጣም ብዙ ተማሪና ማምረ ታስረዋል። ያላቸውን ተማሪዎች በስም ጠርቶ የሚናገረው ይሄው የአይን ማኝ በትናንትና ሁለት በቢሾፍቱ ሁለተኛ ደረጃ ትምህርት ቤት ፖሊሶች ሲቪል ለብሰው ተማሪ ለመያዝ ሲሞክሩ በተማሪና በፖሊስ መካከል አለመግባባት ተፈጥሮ ተማሪዎች መታሰራቸውን ገልጿል። በዚህ ጉዳይ ላይ አስተያየታቸው እንዲሰጡን የጠየቅናቸው የቢሾፍቱ ከተማ የጸጥታ ፊ አቶ አሰቦ በትምህርት ቤቶቹ ምንም አይነት የተቃውሞ ሰልፍ አለመኖሩን ገልጸው መስታወት ሰብረዋል የተባሉ ተማሪዎች ታስረዋል ይላሉ። ትምህርት ቤቱ ላይ ድንጋይ የወረወሩ አሉ፣ መስታወት የሰባበሩ አሉ። በዚህ ውስጥ የተሳተፉ ሁለት ሰዎች ታስረዋል፣ ጉዳያቸው እየተጣራ ነው። ተማሪዎቹና ነዋሪዎች በበኩላቸው በሰልፉ ተሳትፈዋል የተባሉ በርካታ ተማሪዎች አሁንም በእስር ቤት እንደሚገኙ ይናገራሉ።